ጋቢና ቪኦኤ ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በወላይታ ዞን ጎርፉን ተከትሎ በተፈጠረ የመሬት መደርመስ ከ30 ሰው በላይ ሕይወት አልፏል። የወላይታ ዞን ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አለማየሁ ማሞ ስለ አደጋው ያስረዳሉ ሰላሳ በላይ የሚሆኑ ሰዎች ሞተዋል። በአጋጣሚ አንድ ቤተሰብ እንዳለ የሞተበት ሁኔታም አለ። አንድ ቤት አምስት ሰው አንድ ላይ የሰመጠበት ሁኔታም ነዳው፣ ይዞ ነው የሄደው። የኬንያ መንግሥት በዳዳብ እና ካኩማ የስደተኞች መጠለያ ጣቢያ የሚገኘውን መስሪያ ቤቱን መዝጋቱን በጣቢያው የሚኖሩ ስደተኞች ለዝግጅት ክፍላችን ገልጸዋል። የኬንያ መንግስት የስደተኞች ቢሮ ስራ በማቆሙ ዛሬ ስራ የለም። በኬንያ የቀድሞ የሶማሊያ አምባሳደር መሐመድ አሊ ኑር በኬንያ ስለሚገኙት ሱማሊያውያን ስደተኞችን በተመለከተ አስተያየታቸውን ሰጥተዋል። በእኛ በሶማሊያውያንና በኬንያ መንግሥት መካከል ስደተኞችን በሚመለከት በተባበሩት መንግሥታት ድርጅት የተደረሰበትን ስምምነት እንጋራለን። ስምምነቱ ስደተኛን ያለፍላጎቱ ወደ መጣበት ላለመመለስ ነው። ለሁሉም አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለመሻቹ የጋቢና ቪኦኤ አድማጮች አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በወላይታ ዞን እና በባሌ ዞን በደረሰ የጎርፍ አደጋ እስካሁን ከ ሀምሳ ሰው በላይ ሕይወት ማለፉ ታውቋል። በተለይ በወላይታ ዞን ጎርፉን ተከትሎ በተፈጠረው የመሬት መደርመስ ከ ሰላሳ ሰው በላይ ሕይወት አልፏል። አምስት ሰው ያለበት አንድ ሙሉ ቤተሰብም በመደርመስ አደጋው ተወስዷል። የዚህን ዜና ዝርዝር ቀጥሎ የምናቀርበው ይሆናል። የኬንያ መንግስት በዳዳብና ካኩማ ስደተኞች መጠለያ ጣቢያ የሚገኘው መስሪያ ቤት መዝጋቱን በጣቢያው የሚኖሩ ስደተኞች ተናገሩ። ስደተኞቹ እንደሚሉት የጣቢያው አስተዳደር የሆነው የኬንያ ስደተኞች ጉዳይ ቢሮ ቅርንጫፍ ካለፈው ሳምንት መጨረሻ አንስቶ ሙሉ በሙሉ አገልግሎት መስጠት አቁሟል። የዩናይትድ ስቴትስ ውስጥ የሰለጠኑ ከሶማሊያ ኮማንዶች በዩኤስ ኃይሎች በመታገዝ በታች ሸበሌ ክልል መንደር ውስጥ ዛሬ ማክሰኞ ጠዋት የሄሊኮፕተር ወረራ ካሄዳቸውን የሶማሊያ ባለስልጣናት የአይን ምስካሪዎች አስታወቁ። የቶራቶሮ መንደር ነዋሪዎች እንዳስታወቁት በሄሊኮፕተር የታገዙት ወታደሮች መንደሩ ላይ ጥቃት ካካሄዱ በኋላ ተመልሰው ወደ ካምፓቸው አምርተዋል። የሶማሊያ የደህንነት ባለስልጣን መሐመድ ሙር ጋቦ በተናገሩት ቃል የሶማሊያ ወታደሮች ያነጣጠሩት በአንድ የአልሸባብ ጦር ሰፈር ላይ መሆኑን አመልክተው ዓላማቸውንም በተሳካ ሁኔታ ከግብ አድርሰዋል ብለዋል። የኬንያ መንግስት ሁለት የአገሪቱ ትልልቅ የስደተኞች መጠለያ ጣቢያ ለመዝጋት ያደረገውን ውሳኔ የብዙ መቶ ሺህ ስደተኞችን ህይወት አደጋ ላይ የሚጥል መሆኑ እንደገና እንዲመረመር ወይም እንዲያጤነው ዩኤንኤችሲአር የተመድ የስደተኞች መስሪያ ቤት አሳስቧል። ዩኤንኤችሲአር ትናንት ሰኞ ባወጣው መግለጫ የኬንያ መንግስት ውሳኔ በከፍተኛ ስጋት እንደተመለከተው ጠቅሶ የነዚህ በበርካታ መቶ ሺዎች የሚቆጠሩ ስደተኞች ህይወት በኬንያ መንግስት እጅ መሆኑ ውሳኔው ቃል የገባበትን ዓለም አቀፍ ማዕቀፍ ግዴታ እንደማይቃረንም ሊያስብበት ይገባል ብሏል። ኬንያ የዳዳብና የካኩማ መጠለያ ጣቢያዎችን በአጭር ጊዜ እንደምዘጋ ይፋ ያደረገችው ባለፈው አርብ መሆኑ አይዘነጋም። አድማጮች ለሰዓቱ ያስኩት አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ እግዜርና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንደሪስ ቱገዘር። ወደ ቀዳሚው ዝግጅታችን ስናልፍ በወላይታ ዞንና በባሌ ዞን በደረሰ የጎርፍ አደጋ እስካሁን ከ50 በላይ ሰው ህይወት ማለፉ ታውቋል። በተለይ በወላይታ ዞን ጎርፉን ተከትሎ በተፈጠረ የመሬት መደርመስ ከ30 ሰው በላይ ህይወት አልፏል። አምስት ሰዎች ያሉበት አንድ ቤተሰብ ሙሉ ቤታቸው እንዳለ ሰምጧል። ጽዮን ግርማ የወላይታ ዞን የፖሊስ መምሪያ ኃላፊ ረዳት ኮሚሽነር አለማየሁ ማሞን አነጋግራ ተከታዩን ዘገባ ይዛለች። ሰሞኑን እየጣለ ባለው ከባድ ዝናብ የሚከሰተው ጎርፍ ለሰው ህይወት፣ በእንስሳትና በንብረት ላይ ከፍተኛ አደጋ እያደረሰ ነው። በወላይታ ዞን ኪንዶ ወረዳ በትናንትና እለት ሌሊቱ ሙሉ በጣለው ከባድ ዝናብ ምክንያት የተከሰተው ጎርፍ ያስከተለው የመሬት መደርመስ እስካሁን የሟቾች ቁጥር ወደ 41 የሚገመት ሲሆን ወደ 30 የሚጠጋ አስክሬን ተገኝቷል። የወላይታ ዞን ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አለማየሁ ማሞ ያልተጠበቀ ዝናብ በዞኑ ከፍተኛ አደጋ አስከትሏል ይላሉ። አካባቢ ላይ የዘነበ ዝናብ ነው። አካባቢው ተራራማ የሆነ አካባቢ ነው። በዚህ አካባቢ በአራት ቀበሌያት ነው በኪንዶ ዲዳ ወረዳ ይሳ አታታ፣ ኮይሻ፣ ዋሙራ እና ዋሙራ ወርኮሽ በሚባሉ ቀበሌያት በተለያየ መንበር ላይ ነው የአደጋ የተከሰተው። ዝናቡ ሌሊት ሙሉ ነው የዘነበ ከአምሻሴ ጀምሮ እስከ ንጋት ለሶሶ ጠዋቶ ለሶሶ ሰዓት ድረስ ነው እየዘነበ የቆየው። በዚህ ጎርፍ በአጠቃላይ በአምስት ቀበሌዎች ላይ ከፍተኛ ጉዳት መድረሱን ኮሚሽነሩ ይናገራሉ። በዛሬው ዕለት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ስለ አደጋው ሲዘግብ በአደጋው ከ60 ሺህ ሰው በላይ ተፈናቅሏል ይላል። ኮሚሽነሩ ጎርፉ ያስከተለው አደጋ ሙሉ በሙሉ ባይጣራም እስካሁን እስከ 30 የሚገመት አስክሬን መገኘቱና ፍለጋው መቀጠሉንም ተናግረዋል። ዝናቡ ያስከተለው የመሬት መንሸራተት ነው ያስከተለው። በዚህ መሬት መንሸራተት ወይም ናዳ በቁጥር ሰላሳ በላይ የሚሆኑ ሰዎች ሞተዋል። በአጋጣሚ አንድ ቤተሰብ እንዳለ የሞተበት ሁኔታም አለ። አንድ ቤት አምስት ሰው አንድ ላይ የሰመጠበት ሁኔታም ናዳው ይዞ ነው የሄደው። በርካታ መኖሪያ ቤቶች ፈርሷል። ለጊዜውም ቁጥሩ ያልታወቁ የቤት እንስሳትና ንብረት በዚህም ወድሟል። በተጨማሪም ከወላይታ ዳሮ የሚያገናኝ በግልገል ጊቤ ሶስት የሚሄደው ዋናው መንገድ ተቋርጧል። ይህ በሶስት ቦታዎች መንገዱ ከተራራው የሚወርደው ጎርፍ ተቋርጦ ያው ሰው ከዚህም ወደዚያ ከዚህም ወደዚህ ጉዞ ተቋርጧል። በወላይታ ዞን በምዕራብ መጨረሻ ከደረሰ ጎርፍ በተጨማሪም በሌሎች አካባቢዎች አደጋ አድርሷል ይላሉ ኮሚሽነር አለማየሁ። በምስራቃዊ ጫፍ ደግሞ ሌላ ሲዳማ ዞንን እና ወላይታ ዞንን ደሞ የሚያገናኝ አንድ ድልድይ ያለ ብላቴ የመከላከያ ማሰልጠኛ አጠገብ እሱ አካባቢ ላይ ያለ ድምቱ የምትባል ከተማ ነች። እዛም ላይ ያለ ድልድይ ብላቴ ወንዝ መልቶ ወይዞ ነው ሄደው አካባቢው ተራራማ መሆኑን የተናገሩት ኮሚሽነር አለማየው የመኪና መንገድ በሁሉም ቦታ መቋረጡ ጎርፍና ዝናቡ በአደጋው የተጎዱትን ሰዎች ለይቶ እርዳታ ለመለገስ አስቸጋሪ እንደሆነ ገልጸው ድንኳን እየተተከለ ሰው እንዲረጋጋና በሕይወት ያለውን ለማትረፍ የሞተውንም አስክሬን በማውጣት ተግባር ላይ እንዳሉ ተናግረዋል። በተያያዘም በባሌ ዞን በአምስት ወረዳዎች ሰሞኑን በጣለው ዝናብ የዘጠኝ ሰው ሕይወት መጥፋቱ ወደ አንድ ሺ አራት መቶ የሚደርስ የቤት እንስሳት ጎርፍ መወሰዱን እንዲሁም በሰብል ላይ ጉዳት መድረሱ ታውቋል። የኬንያ መንግስት በዳዳብና ካኩማ የስደተኞች መጠለያ ጣቢያ የሚገኘውን መስሪያ ቤት መዝጋቱን በጣቢያው የሚኖሩ ስደተኞች ተናገሩ። ስደተኞቹ እንደሚሉት የጣቢያው አስተዳደር የሆነው የኬንያ የስደተኞች ጉዳይ ቢሮ ቅርንጫፍ ከባለፈው ሳምንት መጨረሻ አንስቶ ሙሉ በሙሉ አገልግሎት መስጠት አቁሟል። የተባበሩት መንግስታት የስደተኞች ድርጅት ዩንችሲር ሰኞ ለት ባወጣው መግለጫ የኬንያ መንግስት ውሳኔውን እንዲያጤን ጠይቋል። የኬንያ መንግስት እስካሁን በጉዳዩ ላይ የሰጠው መግለጫም የለም። ሙሉ ዘገባውን ገልሞ ዳዊት ከናይሮቢ አድርሶናል። ከባለፈው ሳምንት መጨረሻ አንስቶ በካኩማ ና ደዳብ የሚገኙ የኬንያ የስደተኞች ጉዳይ ቢሮዎች ዝግ መሆናቸውን በሁለቱ ጣቢያዎች የሚኖሩ ስደተኞች ለአሜሪካ ድምፅ ተናግረዋል። እንደ ስደተኞቹ የጣቢያው አስተዳደር የስደተኞችን የምዝገባና የሰፈራ መርሃ ግብር የሚያስፈጽመውን ቢሮ በመዝጋቱ በተለይ አዲስ ተመዝጋቢ ስደተኞች በመቸገር ላይ መሆናቸውን ይናገራሉ። በቱርካና ግዛት በሚገኘው የካኩማ የስደተኞች ሰፈር የኬንያ የስደተኞች ጉዳይ ቢሮ ቅርንጫፍ የኦሮምኛ ቋንቋ አስተርጓሚ የሆነው ስን እንደሚለው በባለፈው ሳምንት መጨረሻ ናይሮቢ ከሚገኘው ዋና መስሪያ ቤት ወደ ቅርንጫፍ ቢሮው ስራ እንድናቆም ትዕዛዝ በመተላለፉ ቅርንጫፍ ቢሮው ዝግ መሆኑን ይናገራል። ዋን አካሲፉ ኑር ደጋ ሽራ የኬንያ የስደተኞች ቢሮ ስራ በማቆሙ ዛሬ ስራ የለም። ወደ ስራ የሚመልሰን ከሆነ እነግራቸዋለን ስለዚህ፣ ወደ ቢሮ እንዳትመጡ የሚል ነገር ነው የነገሩት። ጉዳይ ቢሮ በዚህ በ2016 መጀመሪያ አዲስ ተመዝጋቢ ስደተኞችን መዝግቦ የተገን ጥያቄነት መብት ውሳኔ ለስደተኞች የመስጠት ስራን ከዩኤንኤችሲአር የተረከበ ሲሆን ከዚህም በተጨማሪ የጣቢያ አስተዳደር ስራ፣ የሰላምና ማረጋጋት ስራንም በስደተኞች ሰፈር ውስጥ የማስፈጸም ኃላፊነት ያለው የመንግስት አካል ነው። በሁለቱ ትላልቅ ጣቢያዎች ውስጥ የሚኖሩ ስደተኞች ወደ ተለያዩት የኬንያ ግዛቶች ለመንቀሳቀስ ፍቃድ የሚሰጣቸውም ይህ የኬንያ የስደተኞች ጉዳይ ቢሮ ሲሆን በተለይ ለትምህርትና ለህክምና ወደ ናይሮቢ እንዲሁም ወደ ሌሎች የኬንያ ከተሞች የሚጓዙ ሰዎች በዚህ የተነሳ እየተቸገሩ እንዳሉ ይናገራሉ። መንግስቱ ጭምደሳ በደዳብ ስደተኞች ሰፈር የሚኖር ኢትዮጵያዊ ስደተኛ ነው። እኔ እራሴ አሁን ተማሪ ነኝ። ወደ ናይሮቢ ሄጄ መማር ነው የሚፈልገው። ኬንያታ ዩኒቨርሲቲ ነው የሚማረው። ያው ሙቭመንት ፓስ ከዲ ኤር ኤስ ለማገኝ ባለፈው አርብ እኔ እራሴ ሄጄ ነበር እዚያ ብዙ ጊዜ ቆየን። መጨረሻ ላይ ስንጠይቃቸው ቢያሬ ኦፊሻሊ፣ መንግስት ኦፊሳቸውን ዘግተዋል ከናይሮቢ ጀምሮ ከዚ። ስለዚህ እኛ ወረቀት ለእናንተ መስጠት አንችልም አሉን። ተመለስ ማለት እንግዲህ፣ ናሁን አጋጉን ላይ ነኝ ማለት ነው። ትምህርት መከታተል አልቻልኩም። ኦልሬዲ፣ ትምህርት ተከፍቷል። ስለዚህ ያለ ወረቀቱ ከዚህ ወደ ናይሮቢ ይቅርና ከዳዳብ ራሱ ወጣ ብለ መንቀሳቀስ አትችልም ማለት ነው። የኬንያ መንግስት ውሳኔን በማስመልከት ዋና መቀመጫውን በስዊዘርላንድ ጄኔቭ ያደረገው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ዩኤንኤችሲአር ትላንት መግለጫ ያወጣ ሲሆን በመግለጫውም የኬንያ መንግስት ውሳኔውን እንደገና እንዲያጤነው ተማጽነዋል። የድርጅቱ ቃል አቀባይ የሆኑት ኤድሪያን ኤድዋርድስ ኬንያ ለሩብ መቶ ዓመት ለብዙ ተገንፈላጊዎች ከለላ በመሆን በተለይ በአፍሪካ ቀንድ ጉልህ ሚና ተጫውታለች በማለት ተናግሯል። ሚስተር ኤድዋርድስ አክለውም ለጉዳዩ እልባት ለመስጠትም ድርጅታቸው ከኬንያ መንግስት ጋር እንደሚሰራም አሳውቀዋል። በሁለቱ ጣቢያዎች የሚኖሩት ስደተኞች ውሳኔውን በማስመልከት ህይወታቸው ስጋት ላይ መሆኑን ሲናገሩ፣ በተለይ ከትውልድ አገራቸው እስራትን እና ጦርነትን በመሸሽ በስደተኞች ጣቢያ ተጠልሎ ላሉት ይህ አስደንጋጭ ساني نو የኬንያ መንግስት በበኩሉ በሀገሪቱ ላይ የተፈጸሙት የሽብር ተግባራት የተጠነሰሱት በስደተኞች ሰፈር ነው በማለት የብሔራዊ ደህንነት ፈተና እንዳለበት ያስረዳል። የኬንያ አገር ውስጥ ጉዳዮች ሚኒስትር ካራንጃ ኪቢቾ ከሶስት ዓመታት በፊት በዌስትጌት የገበያ ማዕከል የደረሰው የሽብር ጥቃት በደዳቤ ስደተኞች ሰፈር እየተወጠነ መሆኑ የመረጃና የደህንነት ቢሮችን በቂ መረጃ አለው። ስለዚህ ምንም እንኳን ጣቢያውን መዝጋት የብዙ ሰዎችን ህይወት ቢጎዳም በቅድሚያ ለሀገራችን ዜጎች ተጠያቂ ማስጠንቀቅነት ስላለብን ከዚህ ውሳኔ ደርሰናል፣ በማለት ዘኢንዲፔንደንት ለተባለ ጋዜጣ ተናግረዋል። ኬንያ ከ600 ሺህ በላይ ስደተኞችን በማስተናገድ በአፍሪካ ሁለተኛ ሀገር ናት። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ የተባበሩት መንግስታት ድርጅት አሀዞች እንደሚያመላክቱት በኬንያ ከ አራት መቶ ሺህ በላይ ሶማሊያዊ ስደተኞች ሲገኙ ከሀገሪቱ አጠቃላይ የስደተኞች ቁጥር ወደ 300 የሚሆኑት ኢትዮጵያዊ መሆናቸውን ያትታል። በኬንያ የቀድሞ የሶማሊያ አምባሳደር ሙሐመድ አሊ ኑርን ሄኖክ ሰማስጌር አነጋግሯቸዋል። ሶማሊያ ላለፉት ሁለት አስርት አመታት በጦርነት ስትታመስና ዜጎቿ ሲሰደዱ ቆይቷል። በእርስ በርስ ጦርነቱ ሳቢያ ለነፍሳቸው በመስጋት ቤተሰቦቻቸውን ይዘው ወደ ጎረቤት ኬንያና ኢትዮጵያ እንደዚሁም ወደ ሌሎች ሀገሮች ከተሰደዱት በተጨማሪም ከአምስት ዓመታት በፊት የተከሰተውን ድርቅና ረሃብ ሽሽት ወደ ኬንያ የገቡት ሶማሊያውያን ቁጥር እጅግ ብዙ ነው። በወቅቱ ኬንያ ከስድስት መቶ ሺህ በላይ ሶማሊያውያን ስደተኞችን አስጠልላ ነበር። በዚህ ወቅት ነበር ሶማሊያዊ ዲፕሎማት መሐመድ አሊ ኑር በኬንያ የሶማሊያ አምባሳደር የነበሩት We Somalis, we do appreciate and thankful for the Kenyan government and people to accept እኛ ሶማሊያውያን ከአራት መቶ ሺህ በላይ ለሚሆኑ ሶማሊያውያን ስደተኞች በካኩማ መጠለያ በመስጠቱ የኬንያን መንግሥት ከልብ እናመሰግናለን። የኬንያ መንግስት በወቅቱ ለሶማሊያውያን የሰጠውን ጥገኝነትና ዋስትና የተባበሩት መንግስታት ድርጅት ዩኤንኤችሲአርን ጨምሮ ሌሎች ዓለም አቀፍ ድርጅቶችና አህጉራዊ ኅብረቶች ያወደሱትና አብረው የሰሩበት ጉዳይ ነበር። የኬንያ መንግስት በተደጋጋሚ በመላ ሀገሪቱ እየደረሱ ያሉ የሽብር ጥቃቶች የስደተኞች ጣቢያዎችን አማክለው ወደ ሌሎች የሀገሪቱ ክፍሎች እየተስፋፉ ያሉ ሴራዎች እንደሆኑ በመጥቀስ የስደተኞች ጣቢያዎቹ የሽብርተኞች መናኸሪያ ሆኑብን በማለት ስደተኞች በፈቃድ እንዲመለሱ ሲያሳስብ ቆይቷል። በኬንያ የቀድሞ የሶማሊያ አምባሳደር መሐመድ አሊ ኑር ስደተኞችን በፈቃዳቸው ካልሆነ በስተቀር ሸሽተው ወደ መጡባቸው አካባቢዎች መመለስ የዓለም አቀፍ ድንጋጌዎችን ይጻረራል ይላሉ። u rጂ e w rጂ በእኛ በሶማሊያውያን እና በኬንያ መንግስት መካከል ስደተኞችን በሚመለከት በተባበሩት መንግስታት ድርጅት የተደረሰበትን ስምምነት እንጋራለን። ስምምነቱ ስደተኛን ያለፍላጎቱ ወደመጣበት መጣበት ላለመመለስ ነው። ኬንያም የገባችውን ቃል ትጠብቃለች የሚል እምነት አለኝ። በኬንያ የሶማሊያ አምባሳደር ሆኜ ባገለገልኩበት ወቅት የስደተኞች መጠለያዎችን በተደጋጋሚ ጎብኝቻለሁ። መጠለያ ውስጥ የሚገኙት ሶማሊያውያን ስደተኞች ለጊዜው ነው እንጂ የዘላለም ኑሯቸው መጠለያ እንዲሆን አይፈልጉም። ብዙዎቹ ወደ ሀገራቸው መመለስ ይፈልጋሉ። ለዚህም ወደ አስር ሺህ የሚጠጉ ሶማሊያውያን ወደ ሀገራቸው መመለሳቸውን እንደ ምሳሌ መጥቀስ እንችላለን። ሀገሩን የሚጠላ የለም። የሚሻለውም በሀገር መኖር ነው። በሰው ሀገር መኖር ምቾት የለውም። በኬንያ ቦታ ሆኜ ራሴን ሳየው ለብዙ ስደተኞች ጊዜያዊ መኖሪያ ሆና ትልቅ ሸክም ለዓመታት ስታስተናግድ ቆይታለች። አሁን ከግማሽ ሚሊየን በላይ የሚሆኑ ስደተኞች በኬንያ የስደተኞች ሰፈሮች ውስጥ ከ20 ዓመታት በላይ እየኖሩ ነው። አምባሳደር መሐመድ አሊ ኑር በቀጣይነት ያነሳሁላቸው ጥያቄ የኬንያ መንግሥት በተደጋጋሚ የሚደርሱባቸው የሽብር ጥቃቶች በስደተኞች ሰፈር በኩል የተሻገሩ ናቸው የሚሉ ስጋቶች ናቸው። እንዲህ ይመልሳሉ። ሀገሪቱን ከሚያናውጡት አሸባሪዎች ጋር መጠለያ ውስጥ የሚኖሩት ስደተኞች በፍጹም መተባበር የለባቸውም። በመጠለያ የሚገኙትን ስደተኞች ከእነዚህ ሽብርተኞች ጋር አብሮ መፈረጅም ትክክል አይመስለኝም። እነዚህ አሸባሪዎች የሁላችንም ጠላቶች ናቸው። እነሱን ለመፋለም በጋራ እንሰራለን። በመቶ ሺዎች የሚቆጠሩ ሶማሊያውያን ስደተኞችን ወደ ሀገራቸው ለመመለስ የሚያሳስቧቸው ጉዳዮች አሉ። መሬታቸውና ቤታቸውን ጥለው ከወጡ በተለይ ከአስርት እስከ 20 ዓመታት የሆኗቸው ንብረት አልባ መሆናቸው ነው። አምባሳደሩ የሶማሊያ መንግሥት በአሁኑ ወቅት የያዘውን ጥረት አስረድተዋል። እውነት ነው ከ ከሃያ ዓመታት በፊት ወደ ሌላ ሀገር የተሰደዱት ሶማሊያውያን ሶማሊያ ውስጥ የነበራቸው መሬትና ቤታቸው ላይጠብቃቸው ወይም ተወስዶ ሊሆን ይችላል። ነገር ግን የሶማሊያ መንግሥት ንብረታቸውን ሊተካላቸው ዝግጁ ነው። የጸጥታና የደህንነት ባለሙያዎች ለረጅም ጊዜ ከሶማሊያ ወጥተው የቆዩ ስደተኞች ወደ ቀያቸው ሲመለሱ የመሬት፣ የውሃና የግጦሽ አጠቃቀምና ይዞታ ግጭቶችን ሊያጭሩና የሀገሪቱን ጸጥታ ሊያደፈርሱ ይችላሉ በሚል ያላቸውን ስጋት ይገልጻሉ።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 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሆን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሐሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ጡን አሁን ትንሽ በሙዚቃ ዘና ትሉ ዘንድ አስቴር አወቀን አይዞን የተሰኘውን ሙዚቃን እንጋብዛችሁ። وصرت السما تعلمنا የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት። አስተያየቶቻችሁን በፌስቡክ አት ቪኦኤ አማሀሪክ ላይ አድርሱን። አንዳንዶቻችሁ አስተያየቶቻችሁ እየደረሱን ነው። ሀና ቆንጆ ታንክስ ቪኦኤ እናመሰግናለን ቪኦኤ ብላል ብላለች። አስቀድሞ ደግሞ በደረሱ አደጋዎች የተነሳ ሕይወታቸው ያለፉ ሰዎችን ሀረግ የበቄ ልጅ ውፍ ነብሳቸውን ይማር። አሁን ስጣጣችን በዛ ብላለች። እናመሰግናለን ለአስተያየቶቻቸው። አሁን ተከታዩ ሳምንታዊ የሙዚቃ እንግዳችንን የምናስተዋውቅበት ነው። ብሩክታዊት ጌታሁን ወይም ቤቲጂ ላለፉት አስርት ዓመታት በእንግሊዝኛ ዘፈን ትታወቃለች። የዛሬ ዓመት አካባቢ ባወጣችው አማርኛ አልበም ደግሞ አዳዲስ አድናቂዎችን እያፈራች ነው። ጽዮን ግርማ ቤቲጂ ጋር ወይም ጽዮን ጂ ማለት ነው ከቤቲጂ ጋር ቆይታ አድርገዋል። ቤቲጂ የዛሬ ዓመት አካባቢ ካወጣችው ማን ነው ፍጹም ከተሰኘው አልበሟ አስብሃለው የተሰኘውን ዜማን ያስደመጥኳችሁ። ብሩክታይት ጌታሁን ቤቲጂ በሚለው የመድረክ ስሟ ትታወቃለች። የሁለተኛ ደረጃ ትምህርቷን አዲስ አበባ በሚገኘው ሊሴ ገብረ ማርያም ትምህርት ቤት መማሯ የእንግሊዝኛና የፈረንሳይኛ ቋንቋ ችሎታዋ እንዲዳብር ረድቷታል። ከአዲስ አበባ ዩኒቨርሲቲ ንግድ ስራ ኮሌጅ በማኔጅመንት የመጀመሪያ ዲግሪዋን አግኝታለች። ሙዚቃን ከጀመረችበት የለጋነት እድሜዋ ጀምሮ በተለያየ መድረክና በባንድ የሙዚቃ ስራዎቻቸውን በሚያቀርቡ የምሽት ክለቦች ውስጥ ታቀርባቸው በነበሩ የእንግሊዝኛ ዘፈን ስራዎቿ ትታወቃለች። የማነው ፍጹም የሙዚቃ አልበም ባለቤት ድምፃዊት ብሩክታይት ጌታሁን ወይም ቤቲጂ ይህን ሁሉ ሳወራ መስመር ላይ አለች። ቤቲ በሚገባ አስተዋውቂ ሻለሁ በሚገባ ያው ቆንጆ አድርገሽ አስተዋውቅሽኝ፣ በጣም አመሰግናለሁ። እናመሰግናለን። እሺ ቤቲ እንግዲህ ማን ነው ፍጹም የሚል አዲስ አልበም አውጥተሻል በቅርቡ ና። እንዴት ነው የአልበሙ ተቀባይነት? ዘፈኖቹ፣ ስልቶቹ እንዴት አይነት ስልት ነው የተጫወትሽው? የምትታወቂው በእንግሊዝኛ ዜማ ነውና ወደ አማርኛ ስትመጪ ምን ምን አይነት ስልት ነው ያካተትሽው? ያው በአጠቃላይ የአልበሜ ስልቱ እንደ ፖፕ ባለውስጥ ነገር ፖፑላር አይነት ነገር ውስጥ ነው መካተቱ የሚችለው ምክንያቱም ብዙ ሞደርን የሆኑ ዘፈኖችን የሚመስል ነገር ነው። የውጭውንም እዚህም ደግሞ ያሉትን አንድ ባህላዊ ነገር አድርጌያለሁ። ከዛ ባሻገር ግን ሞር ትንሽ ወደ ውጭኛ ብዙም የእንግሊዝኛ ዘፈን ሰራ ስለነበረ ከዛ ብዙ ያልራቀ ስታይል ያላቸውን ዘፈኖች የሚከፈል ነው። ይኔ ሰው እንግዲህ ወይ በእንግሊዝኛ መጀመሪያ ስለለመደኝ ነው መሰለኝ፣ በጣም በቆንጆ ሁኔታ ተቀብሎልኛል። አንድ ባህላዊ ነገርም ማድረጌ የበለጠ ተሰሚነቴን ከፍ እንዲያደርገው ልብቶኛል። በጣም ደስ የሚል ፈስ ነው ያለው። አሁን አመት ይሆነዋል አልበሜ ከተለቀቀ። አሁንም ይገርምሻል ጥሩ ተቀባይነት እያገኘ ያለ አልበም ነው እና እኔ በጣም ደስተኛ ነኝ። በእኔ በኩል የዘፈኖችሽ እና የዘፈን አቀራረብሽ አድናቂ ነኝ። ከዚህ አልበም ላይ እንደውም በጣም የወደድኩትን ዘፈን አንዱን ነው በመግቢያ ላይ ያጫወትኩት።

You wanna stay alive, better do what you can, so beat it. ለረጅም ዓመታት እንግሊዝኛ ዘፈን ስትጫወች ቆይተሽ ወደ አማርኛ ስትመጪ አላስቸገርሽም መስራቱ? ብዙ ጊዜ የኢትዮጵያ ቅኝቶችን ስላልሰራሁኝ ብዙ አላስቸገረኝም። ልክ እንግሊዘኛ የነበሩት ዜማ የሚመስሉ ነው አማርኛ የሆኑት አይተሽ ከሆነ ዜማው በጣም እንግሊዝኛ ዘፈኖች አካሄድ ሄድ ነው ብዙዎቹ የሰራዋት እና ብዙ አላስቸገረኝም። ግን ምናልባት አሁን ቅኝት እንደ ባቲ፣ አንቾዬ፣ አምባሰል ምናምን ልስራ ብል ትንሽ እነሱ ላይ ትንሽ ጥረት ትንሽ ፈታኝም የሚሆኑብኝ ይመስለኛል። ምክንያቱም ቅላጼዎቹ ትንሽ ለየት ያሉ ናቸው፣ ከበድ ያሉ ናቸው እና ልክ እንደ ፈረንጅኛው አሳምሬ እንደምሰራው እነዚህ አሳምሬ ለመስራት ትንሽ የሚያስቸግረኝ ይመስለኛል። ለጊዜው ለአልበሙ ግን ምንም አይነት ችግር አላጋጠመኝ፣ ምክንያቱም ከእንግሊዘኛ ከምሰራቸው ጋር በጣም ተቀራራቢ ነገሮች ስለሆነ የሰራሁት። ከሰራሹ በኋላ ስታዳምጨው አልበሙን እንደ አድማጭ በጣም የወደድሽው ዜማ የትኛውን ነው? ከአልበሜ በጣም የወደድኩት ዜማ የዘንባባ ቀለበት የሚለውን ነው። አይዲያው የኔ ነበረ። ያው በጣም ቆንጆ አይዲያ ነው ብዬ ገምቼ ስለነበረ ናቲ ቆንጆ አድርጎ እንዲትስል እናለ ናቲ ነበረ ግጥሙን የሰጠውት። ዜማውም ደግሞ የተሰራው መጀመሪያ ሙዚቃው ተሰርቶ ነበረ። አፍሪካን አሜሪካኖች ናቸው የሰሩት። ና ወን ቪዥን ፕሮዳክሽን ይባላሉ። እነሱ ነበሩ መጀመሪያ ላይ ሙዚቃውን የሰሩት፣ ከዛ እሱ ላይ ነበር ዜማው የተሰራው። ና በጣም ደስ የሚል ዜማ፣ መልእክቱም ደግሞ ደስ የሚል በአጠቃላይ በጣም የምወደው አሁንም ደግሞ እስካሁንም ድረስ ሰማው በጣም ደስ የሚል ዘፈን ነው። እንደውም አሁን ወቅቱ ጥሩ ሰዓት ይመስለኛል። ሆሳና ከተከበረ ገና አንድ ሳምንት ነው። እስካሁን የዘንባባ ትዝታ ላይ ነን እና የዘንባባ ቀለበት የሚሰራበት ዘንባባ የሚታሰርበት በአለም ስለሆነ ለዛሬ እስቲ የቤቲንግ ግብዣ የዘንባባ ቀለበቴን የተሰኘውን የአማርኛ ዜማ እንጋብዘ። በነፃነት ውበት በለዛ ጭቃኩተን ቤት ሰርተናል ተሞሽረን እንደዋዛ። እንግዲህ ዝግጅታችን ወደ መጠናቀቁ ነው። ቤቲ ጂ እና ጽዮን ግርማ ውይይታቸውን ያደረጉት እንግዲህ ከሆሳዕና በዓል በፊት ነበር መቼም

በፌስቡክ አት ቪኦኤ አማሪክ ላይ በትዊተርም ም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ ነ እንግዲህ፣ ለዛሬ በሰላም በጤና ያገናኘን እያለን እንሰናበታችኋለን። ስናስተናግዳችሁ ያመሸ ነው እኔ መስታወት አራጋው ና ሄኖክ ሰማ እግዜር ነን። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያበረው ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። መልካም